ኢትዮጵያ የሽብር ድርጊትን ለመከላከል በሚል የጸረ ሽብር አዋጅ 652 ህዝባር 201 አውጥታ ተግባራዊ አድርጋለች። ህጉ ከይዘቱም ይሁን አፈጻጸሙ ይዞት ከመጣው ነባራዊ እውነት አንጻር ሰፊ ውዝግብና ክርክሮችን ሲያስነሳ ቆይቷል። የሰብአዊ መብት ጥሰት በማያስከትል አኳን ይተገብራል ተብሎ የነበረው አዋጅ ዓላማውን አሳክቶ ይሆን እንደው የጠየቅናቸው በአምቦ ዩኒቨርሲቲ የህግ መምህሩ አቶ ሚኪያስ በቀለም ህጉ ዜጎችን ለማፈን የዋለ እንደነበር ነው የሚናገሩት ከመቅጣት ይልቅ የተለያዩ መብቶችን በመገደብ እና ሰላማዊ በሆነ የፖለቲካ ትግል ውስጥ የሚሳተፉ የሰብአዊ መብት ተሟጋች በነበሩ መንግስት ላይ ኮንስትራክቲቭ የሆነ ክሪቲኮችን በሚያቀርቡ መንግስት ግን ጠላቴ ናቸው በሚያስባቸው ቡድኖች ላይ ያነጣጠረ እርምጃን እንዲወስድ ነበረ። በመንግስት መጠቀሚያ የሆነ እንጂ ብዙም ሽብርተኝነትን ለመዋጋት እንዳይ ሲውል አልታየም ነበረ። አዋጁ በተለይም ሀሳባቸው መግለጽ ላይ ያተኮሩ ሰዎችን እያደነ ሲያጠቃ የነበር ነው የሚሉት ደግሞ የጸረ ሽብር ህጉ አሻሻይ ግብረ ኃይል አስተባባሪ የሆኑት የህግ አማካሪና ጠበቃው አቶ አማሃ መኮንን ናቸው። ሀገሪቱ በፍጥነት እንዲሻሻሉ አቅጣጫ ካስቀመጠችላቸው የሲቪክ ማኅበራትና ማደራጃ እንዲሁም የሚዲያ ህጎች በመቀጠል የጸረ ሽብር ህጉ አንዱ በመሆኑ ህጉ ሙሉ በሙሉ በሚባል ደረጃ ተሻሽሎ ወደ መጠናቀቁ ላይ ተደርሷልን ብለዋል። ተቃውሞንም ለማፈን ሀሳባቸውን መግለጽ በፈለጉ ጋዜጠኞች፣ ብሎገሮች፣ የፖለቲካ ፓርቲ አመራሮች፣ አባላት መንግስት ላይ ትችት የሚያቀርበው ህብረተሰብ አካል ላይ ሁሉ ነው ሲፈጸም የነበረው። በአንድ በኩል አፈጻጸሙ ላይ ችግር ታይቷል። ሁለተኛ ህጉ ራሱ በይዘቱ ደረጃም ብዙ ክፍተቶች የነበሩበትና ይሄንን አዋጅና ሌሎች መሰል አፋኝ አዋጆችን አውጥቶ ሲተገብር የነበረበት አካሄድ ትክክል አለመሆኑን መንግስት ራሱ አምኖ በዚህ አዋጅ መነሻ የታሰሩ ሰዎች ሁሉ እንዲፈቱ ወስኖ ተፈቷል ብዙዎቹ ወይም ሁሎዎቹም። ስለዚህ ዳግመኛ እንዲህ አይነት ህግ እዚህ ሀገር መኖር የዜጎችን ደህንነት አደጋ ላይ የሚጥል የፖለቲካ ምህዳሩን የሚያጠብ የዜጎችን ሰብአዊ መብቶች ለአደጋ የሚያጋልጥ በመሆኑ በዛ ምክንያት ነው እንግዲህ ህጉ ወደ ማሻሻል የተገባው። ከግንቦት 2010 ወዲህ የተጀመረው የጸረ ሽብር ህጉን የማሻሻል ስራ የአዋጁ መንፈስም ሆነ ድንጋጌዎች ከዓለም አቀፍ ህጎች ጋር እንዲጣጣሙ፣ ሰላማዊ ሰልፍና የስራ ማቆም አድማ ማድረግ በሽብር የማያስጠይቁ እንዲሆኑ በማሻሻያው አካቷል አስፈጻሚው አካልና ምክር ቤቶች ብቻ ተስማምተው አንድን ድርጅት አሸባሪ ማለት እንዳይችሉም ለምርመራና ለክትትል ስልክን የመጥለፍና ልዩ ልዩ ክትትል ማድረግም ፍርድ ቤት ሲፈቅድ ብቻ ካልሆነ እንዳይከናወንም በሽብር የተጠረጠሩ ግለሰቦችም የዋስትና መብት እንዲያገኙ የሚሉና የመሳሰሉ ማሻሻያዎችንም አካቶ ይዞ መጥቷል። የኢትዮጵያ መንግስት በዓለም አቀፍ የሰብአዊ መብት ስምምነቶች ካሉበት ግዴታዎች እና በአጠቃላይ ከአለም አቀፍ የሰብአዊ መብት ስታንዳርዶች ጋር የሚጣጣም ሰላማዊ ሰልፍ፣ ተቃውሞ ሰልፎች፣ የስራ ማቆም አድማ፣ የመሳሰሉ ድርጊቶች በሽብርተኝነት ሊያስጠየቁ እንደማይችሉ በግልጽ ቋንቋ በህግ ውስጥ እንዲቀመጥ አድርገናል። ከዋስትና ጋር በተያያዘ ሰው የሞተበት ከሆነ የዋስትና መብት ሊከለከል የሚችልበት ሁኔታ፣ ከዛ ውጭ ግን ደግሞ በፍርድ ቤት እንዲወሰን ነው ያደረግ ነው። የጸረ ሽብር አዋጁ የጥናት ሂደቱ የተጠናቀቀ ሲሆን ከአንድ ወር በኋላ ለጠቅላይ አቃቤ ህግ ይቀርባልም ተብሏል። ይሁንና መደበኛና የወንጀለኛ መቅጫ ህጎች በትክክል ከተተገበሩ ይህ ህግ ምን ያህል አስፈላጊ ነው ብለን ላነሳ ነው ጥያቄ። አቶ አማሀ መኮንን የህጉ መኖር ችግር አለው ብለው እንደማያምኑም ተናግረዋል። የንጹሐንን ጥቅሞች መስዋዕት በማድረግ መንግስትን ለማንበርከክ የሚለው አካሄድን ስራ ላይ ያለው ህግ በሚገባ አድሬስ የሚያደርግ አይደለም ከቅጣት አንጻርም በበቂ እንደዚህ አይነት ድርጊቶችን የሚያስፈራራ አይደለም። በቀጣይ ከፍትህ አካላት ጋር ሰፊ ውይይት ይደረግበታል የተባለው ይህ የተሻሻለው ረቂቅ የጸረ ሽብር አዋጅ በሚኒስትሮች ምክር ቤት ታይቶ በህዝብ ተወካዮች ምክር ቤት የሚጸድቅ ከሆነም እንደ ቀድሞ ጊዜ ህጉ ባልተገባ መንገድ እንዳይፈጸም የአስፈጻሚ አካላትና ተቋማት አቅም እንዲጠናከርና የሲቪክ ማህበረሰቡም በንቃት በየጊዜው እንዲከታተለው ተጠይቋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ